You're with SBS Radio. Find more great stories in your language at SBS.com.au. Whether Zerzur Zenarchu Kamalafachin befits Zenarchun Nask Ademelin. የአውስትሬልያ ምክትል የጤና ኃላፊ በሁሉም ዕድሜ ክልል ያሉ አውስትራሊያውያን የኮሮና ቫይረስን አቅለው እንዳያዩ አሳሰቡ። የአውስትሬልያ ዜግነት ቅበላ ሥነ ሥርዓት በኦንላይን ሊከናወን ነው የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ምክትል የጤና ኃላፊ ፕሮፌሰር ፖል ኬሊ በሁሉም ዕድሜ ያሉ አውስትራሊያውያን ኮሮና ቫይረስን አቅልለው እንዳይመለከቱ አስጠንቅቀዋለ። በአሁኑ ወቅት አውስትራሊያ ውስጥ በቫይረሱ የተያዙ ሰዎች ቁጥር ወደ ስድስት ሺህ የተቃረበ ሲሆን ዘጠና ስድስቱ ከፍተኛ ክብካቤ ክፍሎች ሲገኙ ሰላሳ አምስቱ የሚተነፍሱት በሰው ሠራሽ መተንፈሻ መሣሪያዎች ነው። ፕሮፌሰር ኬሊ ከፍተኛ ክብካቤ ክፍሎች አይሲ ውስጥ ዕድሜያቸው በሰላሳዎቹ ያለ ወጣት ህሙማን መኖራቸውን ጠቁመዋል። አያይዘውም ይህ በዕድሜ የገፉ ሰዎች ሕመም ብቻ አይደለም። ይህ ሁሉንም ሰዎቻችንን የሚያጠቃ ነው። ለዚህም ነው መላው ሕዝባችን በሽታውን አቅሎ ማየት የሌለበት ብለዋል። ይህ በእንዲህ እንዳለም በኒው ሳውዝ ዌልስ የአረጋውያን መጦሪያ አንድ የ90 ዓመት አረጋዊ ሕይወት በማለፉ በኮሮና ቫይረስ አውስትራሊያ ውስጥ ሕይወታቸውን ያጡ ሰዎች ቁጥር 41 ደርሷል ዛሬ አመሻሹ ላይ የአረጋዊው ሕይወት ያለፈው ማኳሪ ፓርክ በሚገኘው ዶሮቲ ሄንደርሰን ሎጅ ሲሆን በአረጋውያኑ መጦሪያ ካሉት ተጠዋሪዎች ውስጥ 16 አረጋውያንና አምስት የአረጋውያኑ መጦሪያ ሠራተኞች በቫይረሱ ተጠቅተዋል። አውስትራሊያ ውስጥ ባለፈው ሳምንት ሕይወታቸውን በቫይረሱ ያጡ ሰዎች ቁጥር በጠፍ ጨምሯል። የአውስትሬሊያ የዜግነት ቅበላ ስነ ሥርዓት በኮሮና ቫይረስ ሳቢያ በኦንላይን ሊከናወን ነው። ቀደም ሲል የአውስትሬሊያ ዜግነት ለመቀበል የሚሹ ግለሰቦች በአካል ተገኝተው ቃል ኪዳን ይገቡ የነበረ ቢሆንም በኮሮና ቫይረስ የተነሳ የተደነገገውን አካላዊ መራራቅ ተከትሎ መተግበር አልተቻለም። የሀገር ውስጥ ጉዳይ ሚኒስቴር የኢንተርኔት ግልጋሎት ተጠቃሚ ላልሆኑት አማራጭ መፍትሄ እንደሚፈልግም ጠቁሟል። የፌዴራል መንግስቱ ከመቶ 30 ቢሊዮን ዶላር ደሞዝ ድጎማ ፕላን ውስጥ ከ12 ወራት በታች የሠሩ ጊዜያዊ ሠራተኞችን አላካትትም በማለት ገሯል። የአውስትሬሊያ ሠራተኞች ማኅበር ምክር ቤት ኮሮና ቫይረስ ባይከሰት ኖሮ በሥራቸው የመቀጠል ዕድሉ ያላቸው ጊዜያዊ ሠራተኞች በየአስራ አራት ቀኑ የሚሰጠውን የሥራ ማቆያ አበል እንዲከፈላቸው ጠይቋል። ሆኖም የኢንዱስትሪ ግንኙነቶች ሚኒስትር ክርስቲያን ፖርተር መንግስት ባለው የጊዜያዊ ሠራተኛ ትርጓሜ መሠረት እኒህን የተባሉትን ጊዜያዊ ሠራተኞች እንደማያቀፍ ገልጧል። ሌበር በኮሮና ቫይረስ ሳቢያ ወደ አገራቸው መመለስ የማይችሉ የውጭ አገር ዜጎችን የፌዴራል መንግስቱ እገዛ እንዲያደርግላቸው ጥሪ አቀረበ። ይሁንና ጠቅላይ ሚኒስትር ስኮት ሞሪሰን የጤና ቀውሱን ተከትሎ አውስትራሊያ ውስጥ ለመቆየት ራሳቸውን መደገፍ የማይችሉ ዓለም አቀፍ ተማሪዎችና ጊዜያዊ ሠራተኞች ወደ መጡበት አገራቸው እንዲመለሱ አሳስበዋል። የውጭ አገር ዜጎች የፌዴራል መንግስቱን የደሞዝ ድጎማ ማግኘት የማይፈቀድላቸው ሲሆን የሌበር የኢንዱስትሪ ግንኙቶች ቃል አቀባይ ቶኒ በርክ መንግሥት ችግር ለተጋረጠባቸው እገዛ የሚያደርግበትን ብልሃት እንዳያፈላልግ አመላክተዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬሊያ ምክትል የጤና ኃላፊ በሁሉም ዕድሜ ክልል ያሉ አውስትራሊያውያን ኮሮና ቫይረስን አቅለው እንዳያዩ አሳሰቡ። የአውስትሬሊያ ዜግነት ቅበላ ሥነ ሥርዓት በኦንላይን ሊከናወን ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።